መዝሙረ ዳዊት ምዕራፍ አስር ። አቤቱ ለምን ርቀህ ቆምህ? በመከራም ጊዜ ለምን ትሰወራለህ? በኀጢአተኛ ትቢት ድሃ ይናደዳል፣ ባሰቡት ተንኮላቸው ተጠመዱ። ኀጢአተኛ በነፍሱ ፈቃድ ይወደሳልና አመፀኛም ይባረካል። ኀጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣውን ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም። መንገዱ ሁሉ የረከሰ ነው። ፍርድህን በፊቱ የፈረሰ ነው። ጠላቶቹንም ሁሉ ይገዛቸዋል። በልቡ ይላል ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን ተንኮልን የተሞላ ነው። ከመላሱ በታች ጉዳትና መከራ ነው። በመንደሮች መሸመቂያ ይቀመጣል፣ ንጹሐንን በስውር ይገድል ዘንድ ዐይኖቹም ወደ ድሀ ይመለከታሉ። እንደ አንበሳ በችፍግ ዱር በስውር ይሸምቃል፣ ድሀውን ለመንጠቅ ያደባል። ድሀውን ይነጥቀዋል፣ በአሽክላውም ይስበዋል። ድሃ ይዋረዳል ይጐብጣል፣ በኃያላኑም እጅ ይወድቃል። በልቡም ይላል እግዚአብሔር ርስቶኛል፣ ፈጽሞም እንዳይ ፊቱን ሰወረ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል፣ ድሆችን አትርሳ። ኀጢአተኛ ስለምን ምን እግዚአብሔርን አስቈጣው? በልቡ አይመራመረኝም ይላልና። አየኸው አንተ ክፋትንና ቍጣን ትመለከታለህና በእጅህ ፍዳውን ለመስጠት ድሃ ራሱን ለአንተ ይተዋል። ለድሀ አደግም ረዳቱ አንተ ነህ። የኀጢአተኛንና የክፉውን ክንድ ስበር፣ የኀጢአቱንም ብድራት ክፈል፣ ሌላ እስከማይገኝ ድረስ እግዚአብሔር ለዘላለም ይነግሣል። አሕዛብ ከምድሩ ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮም የልባቸውን አሳብ አደመጠች። ፍርዱ ለድሀ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ ゴム。